ጋቢና ቪኦኤ። ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ፣ አስገባቸው።

የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እነጉዳለን እንደምናመሻችሁ። በዛሬ የጋቢና ጉዞ አስቀድመን ወደ አዲስ አበባ እናመራለን። ዛሬ ከኳታሩ የውጭ ጉዳይ ሚኒስትር ዴኤታ ሱልጣን ቢል ሳአድ አልማኦርኪ ጋር የተወያዩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢትዮጵያ በጉዳዩ ላይ ገለልተኛ አቋም እንዳላት አስረድተዋል። ክቡር የውጭ ጉዳይ ሚኒስትሩ

የባህረ ሰላጤ ውዝግብ በዲፕሎማሲያዊ መንገድ እንዲፈታ ኢትዮጵያ ፍላጎቷ መሆኑን ለዚህ ደግሞ አስተዋጽኦ እንደምታደረግ ገልጸዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። ዝርዝሩን ይዘናል። ሌላኛው ዘገባ ወደ ሰሜን ኢትዮጵያ መቀሌ ያደርሰናል። በዚያ የሚንቀሳቀሰው አረና ትግራይ የተቃዋሚ ፓርቲ መሪ ቅዳሜ ዕለት በደረሰባቸው ድብደባ ጉዳት ላይ ናቸው።

ሌላ መሳት አጋጥሟቸው ነበረ። ሰዎቹ ወደ ጨለማ እየጎተቱ ለመውሰድ ሲሞክሩ ወጣቶች አይተው ዶር አልጠው ከወንጀል ፈጻሚዎች ጋር ተጣልተው አባርረው ህይወታቸው ሊሰርፍ ችለዋል። ከዛም ወደ ህክምና ወሰዷቸው። ህክምና እርዳታ ያው ህይወታቸው ሊሰርፍ ቻለ።

የፓርቲው ቃል አቀባይ አቶ አምዶም ገብረስላሴ ናቸው፣ ሁኔታውን ያስረዱናል። የኢትዮጵያው ጠቅላይ ሚኒስትር ከታዋቂ አትሌቶች ጋር ተገናኝተው ነበር። ውጤት ለሚያስመዝግቡ አትሌቶች የዘመኑ ማትጊያ መሬት እንዲሰጣቸው ተወያይተዋል። ማበረታቻ ሽልማት፣ በተለይ ከሀገር ከሀገር መንግስት ስታገኝ በጣም የተለየ ስሜት አለው።

መሰረት ደፋር መሲናት ዝርዝሩን እናቀርባለን። በጉዞአችን ስንቀጥል የሲናይ በርሃን አቋርጦ በሰሜን አፍሪካ በኩል ወደ አውሮፓ የሚደረገውን ጉዞ በተመለከተ ከዓለም አቀፉ የፍልሰት ድርጅት ቃል አቀባይ የኢትዮጵያ ወኪል አቶ አለማየሁ ሰፈስላሴ ጋር የተካሄደውን ውይይትንም አካተናል። በማስፈራራትና ስልክ በማስደወል ቤተዘመዶቻቸውን ገንዘብ እንዲልኩላቸው የሚያስደርጉ ብዙ ህገወጥ አዘዋዋሪዎች አሉ።

እነዚህ በጣም በሚያሳዝን ሁኔታ ተደራጅተው ነው የሚሰሩ። ባሳለፍነውና አሁን ባለንበት ወር ብቻ የሜዲተራንያንን ባህር አቋርጠው ወደ ጣሊያን የገቡ ስደተኞች ቁጥር ሰባ ሁለት ሺ ሶስት መቶ ስልሳ ስምንት ደርሷል። ዝርዝር ዘገባ አለን። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።

ጥር ላሉት የምሽቱ ዜናዎች ተመልሰን መጥተናል። የሶማሊያና የዩናይትድ ስቴትስ ወታደራዊ ኃይሎች በሶማሊያ መካከለኛው ጁባ ክልል የአልሸባብ የማሰልጠኛ ሰፈርን ደምስሰዋል። የሶማሊያ ፕሬዚዳንት መሐመድ አብዱላሂ ፈርማጆ ማጆ የሀገሪቱን ልዩ ኃይል በዓለም አቀፍ አጋሮች ድጋፍ ሳኮ አጠገብ ባለው የአልሸባብ ማሰልጠኛ ሰፈር ላይ ጥቃት እንዲከፍቱ ትዕዛዝ ሰጥቻለሁ ሲሉ ትናንት እሁድ ተናግረዋል። በጥቃቱ የተደረመሰው የማሰልጠኛ ሰፈር ዋናው የአልሸባብ እዝና የአቅርቦት ማዕከል

እንደ እንደነበር ፕሬዚዳንቱ ገልጸዋል። ቡድኑ ሶማሊያ ውስጥ አዲስ ጥቃቶች ለማካሄድ ያለውን አቅም አሰናክሏል ሲሉም አክለዋል። የዩናይትድ ስቴትስ ወታደራዊ ሀይል በጥቃቱ መሳተፉን አረጋግጧል። አልሸባብ በቅርቡ በሀገሪቱና በአፍሪካ ህብረት ላይ የፈጸማቸውን ጥቃቶች ለሚያካትቱ ተግባሮች ምላሽ መሆኑን የዩናይትድ ስቴትስ ወታደራዊ ሀይል አስገንዝቧል። በጥቃቱ ስምንት የጽንፈኛው ቡድን ተዋጊዎች እንደተገደሉ የዩናይትድ ስቴትስ ወታደራዊ ሀይል ጠቁሟል።

ሩሲያ ላይ ዛሬ የተቃውሞ ሰልፍ ከመካሄዱ በፊት የተቃዋሚዎች መሪ አሌክሴይ ናቫልኒና በርካታ ደጋፊዎቻቸው በፖሊስ ታስረዋል። ሰልፉ የተካሄደው ሙስናን በመቃወም ሲሆን በፕሬዚደንት ቭላዲሚር ፑቲን ላይ ያነጣጠረ ነው። በመጪው አመት ፕሬዚዳንት ፑቲንን ለማሸነፍ ለፕሬዚዳንትነት እንደሚወዳደሩ የገለጹት ተቃዋሚ ሞስኮ በሚገኘው መኖሪያ ቤታቸው ውጪ የታሰሩት ሞስኮ

ሴንት ፒተርስበርግና በሌሎች ከተሞች የተቃውሞ ሰልፍ ከመካሄዱ በፊት ነው። ዘጋቢዎች በገለጹት መሰረት በርካታ የተቃውሞ ሰልፈኞችም ታስረዋል። አንድ የተቃውሞ ሰልፉን የተከታተለ መንግስታዊ ያልሆነ ድርጅት ሞስኮ ላይ አንድ መቶ ሃያ ሰዎች በሴንት ፒተርስበርግ ደግሞ አንድ መቶ ሰላሳ ሰዎች ታስረዋል ይላል።

የብሪታንያ የንግድ መሪዎች የብሪታንያ ከአውሮፓ ህብረት መውጣት ጋር በተያያዘ የማያቀርቧቸውን ጥያቄዎች እያጠናከሩ ናቸው። ባለፈው ሳምንት በተካሄደው ምርጫ የጠቅላይ ሚኒስትር ቴሬዛ መይ ገዢ ወግ አጥባቂ ፓርቲ መዳከሙንና በምክር ቤቱ የነበረውን የብዙሀንነት ቦታ ማጣቱን መሰረት በማድረግ ነው የንግድ መሪዎቹ እርምጃ ወሰዱት። በስተ መጨረሻም አዲሱ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮ ፓርቲ የፓርላማ ምርጫውን በከፍተኛ ድምጽ ማሸነፉ ተገለጸ። ዜናው አበቃ።

የጋቢና ጉዞዋችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እግዜርና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱገዘር

በኳታርና በሌሎች የሰላጤው ሀገራት መካከል የተፈጠረው ውዝግብ በሰላማዊ መንገድ መፈታቱን እንደምትደግፍ ኢትዮጵያ አስታወቀች። ዛሬ ከኳታሩ የውጭ ጉዳይ ሚኒስትር ደኤታ ሱልጣን ቤል ሳኢድ አል ማኦርኪ ጋር የተወያዩት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ኢትዮጵያ በጉዳዩ ላይ ገለልተኛ አቋም እንዳላት አስረድተዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቀደም ሲል ባወጣው መግለጫም በኩዌት የተጀመረውን የሰላም ጥረት

ሀገሪቱ እንደምትደግፍ ተጠቁሟል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። የባህረ ሰላጤው አገራት በኳታር ላይ የጣሉት ማዕቀብ ይህንኑ ተከትሎም የተፈጠረው ውዝግብ አሁንም መቋጫ አላገኘም። ሳኡዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ባህሬንና ግብፅ እንደዚሁም ሌሎች አገራት በኳታር ላይ ፊታቸውን ካዞሩ እነሆ ቀናት እየተቆጠሩ ነው። የኳታር ባለስልጣናትም ወደ ተለያዩ አገራት በመዘዋወር የአገራቸውን አቋም እያስረዱ ይገኛሉ።

የውጭ ጉዳይ ሚኒስትር ዴታው ሱልጣን ቢን ሰዓድ አልማኡርኪ ለምሳሌ ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ዛሬ በአዲስ አበባ ተነጋግረዋል። የኳታሩ የውጭ ጉዳይ ሚኒስትር ዴታ በባህረ ሰላጤው የተፈጠረውን ቀውስ በተመለከተ ለጠቅላይ ሚኒስትሩ ማስረዳታቸውን የአገር ውስጥ የመገናኛ ብዙሃን ጠቁመዋል።

ኢትዮጵያ ከኳታር ጎን እንድትቆም መጠየቃቸውም በዘገባዎቹ ተጠቅሷል። ጠቅላይ ሚኒስትሩ በሰጡት ምላሽ አገራቸው ውዝግቡ በውይይት እንዲፈታ እንደምትፈልግ አስረድተዋል። በሀገራቱ መካከል የተፈጠረውን ልዩነት አስመልክቶም ኢትዮጵያ ገለልተኛ አቋም እንዳላት ጠቅላይ ሚኒስትሩ መግለጻቸው በዘገባዎቹ ተጠቁሟል። የኳታሩ የውጭ ጉዳይ ሚኒስትር ዴታ ከጠቅላይ ሚኒስትሩ ጋር ከመገናኘታቸው በፊት ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው ጋር ተወያይተዋል።

የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለአሜሪካ ድምጽ ሲናገሩ ኢትዮጵያ በኩዌት የተጀመረውን ሰላም የማምጣት ጥረት እንደምትደግፍ ሚኒስቴር መስሪያ ቤቱ ቀደም ሲል ካወጣው የአቋም መግለጫ በመነሳት አብራርተዋል። በዚህ ረገድ የተፈጠረውን ውዝግብ ለመፍታት የኩዌት አሚር ሼክ ሰባህ አልአህመድ አልሰባህ የጀመሩትን ዲፕሎማሲያዊ ጥረት የምደግፍ መሆኗን፣ በቀጣይም ሰላም የሚደረገውን ጥረት በቅርብ

ሆነች ለዚህ የሰላም ጥረት የበኩሎን አስተዋጽኦ እንደምታደረግ የሚገልጽ ነው። የኳታሩ የውጭ ጉዳይ ሚኒስትር ዴታ ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅ ነገበየው ጋር ዛሬ መወያየታቸውን ገልጸው ልኛል። ለምን መጡ? የውጭ ጉዳይ ሚኒስትር ዴታው ከዚሁ ከተፈጠረው አለመግባባት ጋር በተያያዘ ነው ወደ ኢትዮጵያ የመጡት። እንግዲህ እንደምታስታውሰው የኳታሩ ኤምር ከወራት በፊት እዚህ ነበሩ።

ወደ ሀገራችን በመምጣት ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እና ከፍተኛ መንግስት ባለስልጣናት ጋር በፖለቲካዊ ኢኮኖሚያዊ፣ እና ማህበራዊ ጉዳዮች ላይ ውይይት ተካሂዷል። ይሄ ጉብኝት የዛ ቀጣይ ጉብኝት አካል ነው። ግን እግረ መንገድ ይኸው በአካባቢ ያለ ፖለቲካዊ ውዝግብ፣ ዲፕሎማሲያዊ መሳሳብ አንደኛው አጀንዳ ነበር በመግለጫው ላይ እንደተገለጸው

ክቡር የውጭ ጉዳይ ሚኒስትሩ የባህረ ሰላጤ ውዝግብ በዲፕሎማሲያዊ መንገድ እንዲፈታ ኢትዮጵያ ፍላጎቷ መሆኑን ለዚህ ደግሞ አስተዋጽኦ እንደምታደርግ ገልጸዋል። ስለዚህ በዛሬ ውይይት የተነሳው ሀሳብ በተመሳሳይ በመግለጫው ላይ የተቀመጠው ነው። ግን ይሄ በኢትዮጵያና ካታር መንግስታት መካከል እየተካሄደ ያለው ዲፕሎማሲያዊ እንቅስቃሴ ቀጣይ ተደርጎ ሊወሰድ ይችላል።

ስለዚህ ቀደም ሲል የተያዘ ፕሮግራም ነበር። ውዝግቡም ከመነሳቱ በፊት ሚኒስትር ዴታው መምጣታቸው አይቀርም ነበረ። ሚኒስትር ዴታው መጥተው በሁለትዮሽና አካባቢ ጉዳዮች ላይ ተወያይተዋል። ይሄ በዛ አካባቢ የተነሳው ውዝግብ፣ አቶ መለስ፣ ኢትዮጵያ በቅርበት እንደ መገኘቷ ምን አይነት አሉታዊ ተጽዕኖ ያሳድራል ወይም አሳድሯል ማለት ይቻላል? አሁን እዛ አካባቢ በኳታርና በሌሎች የአካባቢው ሀገራት መካከል የተፈጠረው አለመግባባት ለኢትዮጵያ ምን ማለት ነው ያ ውዝግብ?

በአንድ ሀገር ላይ የሚከሰት ችግር በአንድም ሆነ በሌላ መልኩ በሌላው ላይ ተጽዕኖ ያመጣል። የሩቁን ትተን የመን ላይ የነበረው አሁንም ያለው ቀውስ የስደተኞች ፍልሰትን ያስከትል አስከትለዋል። ህገወጥ የወስ ሰዎች መሳሪያ ዝውውር እናስከትለዋል። ሌላም ሌላም መጥቀስ ይቻላል። ስለዚህ ይሄ የባህረ ሰላጤው አካባቢ ከጎረቤቶቻችን ቀጥሎ የሚገኝ አካባቢ ነው። ከኢትዮጵያ በጥቂት አውሮፕላን በረራ ርቀት ያለ ነው።

እነዚህ አካባቢዎች ለኢትዮጵያ የተለያዩ ምርቶች መዳረሻ ገበያዎች ናቸው። በእነዚህ ሀገሮች ቁጥራቸው ቀላል የማይባል ኢትዮጵያዊ አለ። ኢትዮጵያ አየር መንገድ ወደ እነዚህ አካባቢዎች ይበራል። ከእነዚህ ሀገሮች ጋር ኢትዮጵያ ወንድማዊ የሆነ ጠንካራ የሆነ የጎለበተ የሆነ ዲፕሎማሲያዊ ግንኙነት አላት። ስለዚህ በእነዚህ ሀገሮች መካከል የሚደረግ ውዝግብ፣ በሀገሮቹ መካከል የሚከሰት መሳሳብ

በአንድም ሆነ በሌላ መልኩ በሀገራችንም በአፍሪካ ቀንድም ላይ ተጽዕኖ ይፈጥራል። ተቀዛቅዞ የነበረው የኢትዮጵያና የኳታር ግንኙነት መስመር መያዝና መሻሻል የጀመረው ባለፉት ጥቂት አመታት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ጋቢና ብላሻንጉል ብላሻንጉል ብላሻንጉል ዘገቢና ዘገቢና ብላሻንጉል

እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናመራ በትግራይ ክልል በሰፊው የሚንቀሳቀሰው አረና ትግራይ ፓርቲ ሊቀመንበር አቶ አብርሃ ደስታ በመቀሌ ከተማ ቅዳሜ ዕለት ድብደባና ዝርፊያ ተካሄደባቸው። በትግራይ ክልል የሚንቀሳቀሰው የተቃዋሚ ፓርቲ ጥቃቱ የተለመደ የወንጀል ድርጊት ሳይሆን ባለፉት ወራት ውስጥ

አራት የድርጅቱ አባላትና ደጋፊዎችን ሕይወት ያጠፋ ተደጋጋሚ ጥቃት አካል ነው ብሏል። የትግራይ ክልል ቃል አቀባይ አቶ ገብረ ሚካኤል መለስ በበኩሉ በፖለቲካ አመለካከቱ ጥቃት የደረሰበት ወይም የሚደርስበት ሰው የለም ብለዋል። ሄኖክ ሰማ እግዜር ማምሻውን የአረና ፓርቲ ቃል አቀባይ አቶ አምዶም ገብረ ስላሴን አነጋግሯቸዋል። አቶ አብርሃ ደስታ ቅዳሜ ሶስት

አንድ ሰዓት ተኩል አካባቢ ከከተማ ወደ ቤታቸው እየሄዱ ሳለ አብርሃ ካስትል የሚባል አካባቢ የመቀሌ አካባቢ ሶስት ሰዎች ጠብቀው አንገታቸው አንቀው ደብድበው ሞባይላቸው እና ኪሳቸው ቦርሳቸው ላይ የነበረ ገንዘብ ሁሉ ወስደዋል። አንገታቸውን አንቀው ጉዳት ደርሶባቸዋል። ወዲያውኑ

የህሊና መሳት አጋጥሟቸው ነበረ። ሰዎቹ ወደ ጨለማ እየጎተቱ ለመውሰድ ሲሞክሩ ወጣቶች አይተው ተራርጠው ከወንጀል ፈጻሚዎች ጋር ተጣልተው አባረው ህይወታቸው ሊተርፍ ችለዋል። ከዛም ወደ ህክምና ወሰዷቸው። ለህክምና ያው እርዳታ ያው ህይወታቸው ሊተርፍ ቻለ። አሁን አቶ አብርሃ ደስታ ያሉበት ሁኔታ ምን ይመስላል? ጤንነታቸው

ከሆስፒታል ወጥተዋል። ያሉበት የጤና ሁኔታ ምን ይመስላል? አንገታቸው ስለታነቁ በጉረራቸው አካባቢ የማበጥ እና የመቁሰል ችግር አጋጥሟቸዋል። ለዚህ ጉዳትም ስምን መድኃኒት ወስደዋል። በአሁኑ ሰዓት በተሻለ የጤና ሁኔታ ይገኛሉ። ከመጀመሪያ የነበረው ጉዳት አሁን እየተሻላቸው ይገኛል። ሁኔታውን ለአካባቢ የፖሊስ ኮሚኒቲ እና ለወረዳው ፖሊስ ጣቢያ

ሪፖርት አድርገናል። የተያዙ ተጠርጣሪዎች አሉ? እስካሁን የተያዙም ተጠርጣሪዎች አሉ? አልተባልንም፣ አልተነገርንም። ምን አይነት የተያዘ እንዳለ ምንም አልነገሩንም። እንግዲህ ከኪሳቸውም ዋሌታቸውን፣ ቦርሳቸውን የመውሰድ ሁኔታ እንደነበረ ገልጸዋል። እነኚህ ተራ ወንጀለኞች ናቸው፣ ወሮበሎች ወይስ ምንድን ነው? በሁኔታው የተመለከታችሁት፣ ለፖሊስስ ካመለከታችሁ ያለውን ሁኔታ ቢገልጹልኝ

ነገሩን ሰዎችን ለመለየት አልቻልንም አልተቻለም እስካሁን። ሁኔታው ግን ከተራ ዝርፊያ ያለፈ ነው። ምክንያቱም ንብረታቸውን ከወሰዱ በኋላ መተው ነበረባቸው። ወደ ጨለማ ነገር ለመውሰድ እየሞከሩ ነበረ እና በሰው እርዳታ ነው የተባረሩት። እና ነገሩን ከተራ ወንጀላ ወንጀል ወይም

ስራ ዝርፊያ በላይ ነው። እንደዚህ አይነት ወንጀል ሲፈጸም በአረና ትግራይ አሁን የመጀመሪያ አይደለም። በተደጋጋሚ ና በርካታ ማለት ከአመታት ጀምሮ እየተፈጸመ ያለ ወንጀል ነው። እስካሁን አራት ሰዎች ተበለውብናል። በአሁኑ ሰዓትም በትግራይ አካባቢዎች ያሉትን አወሎቻችን ስራ ፍርጃ እየተፈረጁ ለእስር እና ለእንግልት እንዲሁም ለድብደባ እየደረሰባቸውን እና ሁኔታው

በትግራይ በጣም አደገኛ ና የአባሎቻችን እንቅስቃሴ በግድ እንዲገደብ እያደረገ ያለ ነው ና ይህ ተግባር ምላዊ የኢትዮጵያ ሕዝብ ሊያወግዘው ና መንግስትም ከዚህ ወንጀል ራሱን እንዲያርቅ ወደ ዲሞክራሲያዊ አሰራር እንዲገባ ለመሰል ፈልጋለሁ። መንግስት ከእንደዚህ አይነት ወንጀል ራሱን እንዲያርቅ ሲሉ

ምናልባት ይህንን መንግስት ያደርገዋል ብላችሁ ነው የምታስቡት? አዎ እንደዛ ነው የምንለው። ምክንያቱም በተደጋጋሚ እንደዚህ አይነት ድብደባ ሲካሄድ ወንጀለኞችም ሲያዙ ሲፈረድባቸውም ከወር በላይ ሳያስር ይለቀቃሉ። ወንጀለኞችም ተይዞውም ወደ ማጣራትም አይገባም። ሰሞኑን ደግሞ በተለያዩ በቴንቤና በምዕራባዊ ዞን አካባቢዎች አባሎቻችን እየተስፈራሩ እየታሰሩ ነው እና ሁኔታው

ከተራ ውንጀላ ያለፈ ነው ነው የምንለው። በጣም ነው የማመሰግነው፣ አቶ አንዶም ገብረ ስላሴ የአረና ትግራይ ቃል አቀባይ። ለአቶ አብረሃ ደስታም ፈጣን የጤና መሻሻል እንመኛለን። እኔም አመሰግናለሁ። በሌላ በኩል የትግራይ ክልል ቃል አቀባይ አቶ ገብረ ሚካኤል መለስ በክልሉ በፖለቲካ አመለካከቱ ጥቃት የደረሰበት ወይም የሚደርስበት ሰው የለም ሲሉ ለቪኦኤ ትግረኛ ዝግጅት ክፍል ተናግረዋል። በተደጋጋሚ ከምዝገለጽ ናየው

ምክንያት ናይ ፖለቲካ ተሓሳስቡ ይኹን በተደጋጋሚ እንደገለጽ ነው በፖለቲካ አስተሳሰቡ ወይም አመለካከቱ ወይም በሚደግፈው የፖለቲካ ፓርቲ የሚገደል የሚታሰር፣ የሚደበደብ ሰው በክልላችን ውስጥ የለም። ከምቲ ካብ ፖሊስ ዝረኸብኩምዎ መረዳእታ መሰረት ድማ ዝኾነ ውልቀ ሰብ ዝኾነ ምክንያት

ዘጋጥሞ ሽግር በፖሊስ ተመርሚሩ ንህዝብና አረና ታሰሩብን ስለሚለው ደግሞ ብዘይካ ናይ ሕጊ ልዕልና ንምክባር ወንጀል ዝፈጸመ ዝኾነ የህግ የበላይነትን ለማክበር ሲባል ወንጀል የፈጸመ ማንኛውም ሰው ቢሆን በህግ አግባብ አስቀድሞ በተጠርጣሪነት ከዛም በፍርድ ቤት ውሳኔ የሚተላለፍ ከሆነ ማንም ይሁን ማን የህጉ ውሳኔ ይሰጠዋል።

ዜጎች የፈለጉትን የፖለቲካ አስተሳሰብ ማራመድ ይችላሉ።

ወደ ተከታዩ ዘገባችን እናልፋለን። የኢትዮጵያው ጠቅላይ ሚኒስትር ከታዋቂ አትሌቶች ጋር ተገናኝተው ነበር። ውጤት ለሚያስመዘግቡ አትሌቶች የዘመኑ ማትጊያ መሬት እንዲሰጣቸው ተወያይተዋል። እስክንድር ፍሬው ዝርዝር አለው።

የቤት ወይም የህንፃ መስሪያ ቦታ ለስፖርተኞች በተለይም የኦሎምፒክ ሜዳሊያ ለሚያስገኙ አትሌቶች ከሚበረከቱ የማበረታቻ ሽልማቶች አንዱ ሆኖ ቆይቷል። በአዲስ አበባ እንደዚሁም በክልል ከተሞች የሚታዩና በታዋቂ አትሌቶች ስም የተሰየሙ የንግድ ህንፃዎች ሆቴሎችና ሌሎች ይህንኑ የሚያስታውሱ ናቸው። በአቴንስ ኦሎምፒክ የአምስት ሺ ሜትር ሩጫ የወርቅ ሜዳሊያ ካገኘችበት ጊዜ ጀምሮ በአትሌቲክሱ ዓለም ገናና ስም ያተረፈችው በአሸናፊነትም የቀጠለችው መሰረት ደፋር ሽልማቶቹ ከፍተኛ ቦታ እንደሚሰጣቸው

ትናገራለች። ማበረታቻ ሽልማት በተለይ ከሀገር ከሀገር መንግስት ስታገኝ በጣም የተለየ ስሜት አለው። ይሄ እንግዲህ አሁን ከዚህ በፊት እንደተደረገው ለተወሰነ ጊዜ ይሄ የመሬት ሽልማቶች ቀርተው ነበር። ከዚህ በፊት ግን እኔም ሌሎችም አትሌቶች የመሬት ሽልማት የተለያዩ ከመንግስት ተሸልመናል። በዛ ሽልማቶች ደግሞ በጣም ለውጤታችን ከፍተኛ አስተዋጽኦ አለው ለሀገርም

ለብዙ ነገሮች በጣም ትልቅ አስተዋጽኦ አለው።

እንደተባለውም የቤትና የሕንፃ መስሪያ ቦታ ወይም መሬት የመሸለሙ ነገር በተለይ ባለፉት ሁለትና ሶስት ኦሎምፒኮች አልታየም። የዚህ አይነቱ የማበረታቻ ሽልማት መቀጠል ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር የተወያየው የኢትዮጵያ ኦሎምፒክ ኮሚቴ ካነሳቸው ነጥቦች አንዱ መሆኑን ጠቅላይ ሚኒስትሩም አዎንታዊ ምላሽ መስጠታቸውን የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ አብራርተዋል። ክቡር ጠቅላይ ሚኒስትሩም በዚያው ልክ እንደውም ያሉት ምንድን ነው፣ አትሌቶቻችን መሬት በመውሰዳቸው ሀገሪቱ ተጠቀመች እንጂ አልተጎዳችም ወስደ

ኢንቨስት አድርገው ስራ እድል ፈጥረዋል። የአገር ገጽታ ላይ ድርሻ በርክተዋል። ለዚህ እነሱ ይበርቱ፣ እኛ ደግሞ እንደ መንግስት እንደ ኢትዮጵያን ህዝብ እንደሚወክል አካል ሁነን

ማንኛውንም ከመሬት ሽልማት ጀምሮ እናደርግላቸዋለን የሚል ትልቅ የሚያበረታታ ንግግር ነው ያደረጉት። እንግዲህ አትሌቶቻችን በመውሰዳ መሬት በመውሰዳቸው ኢንቨስት አድርገዋል አገሪቱም ትጠቀማለች ሲሉ ከተማ ውስጥ መናያቸው አሉ ዶክተር አሸብር አሁን ኃይሌ ገብረስላሴ ህንፃ፣ ስለ ሽስህን ህንፃ፣ ብርሃን ያደሬ ህንፃ፣ የቀነኒሳ ሆቴል የሚሉ ሁሉ እነዚህ እነዚህን ማለታቸው ነው ከተማ ውስጥ የሚታዩትን

እንደውም በስም የጠቀሱት አዋሳ የሚገኘውን የገዛኛና የአትሌት እልፍነሽ እንደዚሁም ዶክተር ሻለቃ ኃይሌ ገብረስላሴን እሱንም እንደ ምሳሌ አንስተው ነበረ። የሚበረከተው ሽልማት ከማበረታቻነቱም በዘለለ ለአገር ጭምር እንደሚጠቅም የአትሌት መሰረት ደፋረም እምነት ነው። ይህ ሽልማት መቀጠሉ በጣም አስደስቶኛል። እንግዲህ ለሚመጡት አትሌቶችም በርትተው

እኛ ያገኘነውን ሽልማት አግኝተው ለሀገራቸውም ለህዝብም ትልቅ ነገር ይሰራሉ ብዬ አስባለሁ። ከጠቅላይ ሚኒስትሩ ጋር የተደረገው ውይይት እጅግ ጠቃሚና ሌሎች ውጤቶችም የተገኙበት እንደሆነ ዶክተር አሸብር ወለ ጊዮርጊስ ተናግረዋል። ጠቅላይ ሚኒስትር ኃይለ ማርያም የኦሎምፒክ ኮሚቴው የበላይ ጠባቂ እንዲሆኑ የቀረበላቸውን ጥያቄ መቀበላቸውን የአገሪቱ የስፖርት ምክር ቤት ሰብሳቢ ለመሆንም መስማማታቸውን ዶክተር አሸብር አመልክተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ

የምትከታተሉት ጋቢና ቢና ቪኦኤ ነው። ዝግጅታችን ይቀጥላል። ዛሬም በርካታ ወጣቶችን የሚመለከተው ፍልሰትና ስደት ላይ የሚያተኩሩ ውይይት ይዘናል። ከውይይቱ በፊት አንዳንድ ሀቆች እናካፍላቸው። በአሳለፍ ነው እና አሁን ባለንበት ወር ብቻ የሜዲተራኒያንን ባህር አቋርጠው ወደ ጣሊያን የገቡ ስደተኞች ቁጥር ሰባ ሁለት ሺ ሶስት መቶ ስልሳ ስምንት ደርሷል። የተባበሩት መንግሥታት የስደተኞች ድርጅት ዩኤንኤችሲአር ባወጣው መረጃ መሰረት ሜዲትራኒያንን ለማቋረጥ ሲሞክሩ ሕይወታቸው ያለፈ ወይም የጠፉ ሰዎች ቁጥር

በዚህ ዓመት ብቻ 1778 ደርሷል። አፍሪካ አሁንም በስደተኞቹ ብዛት በአንደኝነት ተቀምጣለች። እንደ ዓለም አቀፉ የስደተኞች ድርጅት አይኦኤም ዘገባ ደግሞ ባሳለፍነው ዓመት ብቻ ሊቢያ በረሃ ላይ አርባ ህጻናትን ጨምሮ አምስት መቶ ሰዎች ህይወታቸው ያለፈ ወይም የጠፉ የስደተኞች ቁጥር ተመዝግቧል። ሜዲተራንያንን ለማቋረጥ ሲሞክሩ ደግሞ ህይወታቸው ያለፉት 1229 ስደተኞች እንደሆኑ

ተዘግቧል። በኢትዮጵያ ከሚገኘው የዓለም አቀፉ የስደተኞች ድርጅት አይ ኦ ኤም ቃል አቀባይ አቶ አለማየሁ ሰይፈ ስላሴ ጋር በእነዚህ የስደት መስመሮችና ሁኔታዎችን በተመለከተ መስታወት አራጋው አጠር ያለ ቆይታ አድርጋለች። የሚጓዙት ሰዎች ጉዳት ላይ እንዳይወድቁ ከለላ ማድረግን ይመለከታል። ሁለተኛው ፕሮሲኪዩሽን የሚባለው ነው። ይሄ እንግዲህ አደጋ በሚያደርሱ ወይንም ለከፍተኛ ለህግ ተጠያቂ እንዲሆኑ ወይንም በፍርድ ቤት ቀርበው

ተገቢውን ቅጣት እንዲያገኙ በፖሊሶችም ድጋፍ አግኝተው ካፓሲቲ ቢልዲንግ ወስዶ ይሄንን ኢምፕሊመንት እንዲያደርጉ የሚያደርግበት ነው። ሶስተኛው ደግሞ ፓርትነርሽፕ ነው። ምክንያቱም አይኤም ብቻውን ይሄንን ነገር መተግበር ስለማይችል ከአጋር ድርጅቶች ጋር በመሆን ነው ይሄንን ኢምፕሊመንት የሚያደርገው። አራተኛው ደግሞ ፕሪቨንሽን ወይንም መከላከል የሚለው ላይ የሚያተኩረው ነው። ስለዚህ አራቱም

ከላከሉም እንዴት ነው የሚመጣው ግንዛቤ ከማስጨበጫዎች በመስጥማቸውን ችግሮች በማሳወቅ እና ደግሞ ሰዎች ሳይወጡ እዚሁ ሀገርም ሆነው መስራት የሚችሉበትን ሚንስ እንዲያውቁ ወይም ደግሞ ከወጡም በህጋዊ መንገዶች ክፍት በሚሆኑበት ጊዜ እነዛን ተጠቅመው እንዲወጡ በማበረታታት

ክብር ጉዳት እንዳይደርስባቸው ከለላ በመስጠት ነው። አዮ ወይም እነዚህን ስራዎች የሚሰራው እንግዲህ በህመምም ምክንያት ይሆናል፣ ወይም ደግሞ ጉዞውን ከጀመሩ በኋላ ሀሳብ በመቀየርም ሊሆን ይችላል። ወደ ሀገር መመለስ የሚፈልጉ አሉ። አሁን ባለፈው በህገወጥ ስደተኛ አዘዋዋሪዎች እጅ የተያዙ ኤርትራውያንና ኢትዮጵያውያንን

ሁለት መቶ እንሆናለን ያሉኝ እኔ ስጠይቃቸው ለጉዞ የተዋዋሉትን ገንዘብ ባለመክፈላቸው ምክንያት ከአንድ ደላላ ወደ ሌላ ደላላ ተሸጠዋል። ከተሸጡ በኋላ ደግሞ እስከሚከፍሉ ድረስ በአንድ መጋዘን ውስጥ ታሽጎባቸው እንደሚገኙ ነው የነገሩኝ እና እንደነዚህ አይነት ሰዎች እንደዚህ ችግር የሚገጥማቸው ሰዎች በደላሎች እጅ ላይ ስቃይና መከራ የሚደርስባቸው ሰዎችን እንዴት ነው አይኦኤም ለማግኘት የሚጥረው? እንዴትስ ነው ለማውጣት የሚሞክረው?

ለማስፈራራት እና ስልክ በማስደወል ቤተ ዘመዶቻቸውን ገንዘብ እንዲጎላቸው የሚያስደርጉ ብዙ ሕገወጥ አዘዋዋሪዎች አሉ። እነዚህ በጣም በሚያሳዝን ሁኔታ ተደራጅተው ነው የሚሰሩት። የራሳቸው የሆነ ኔትወርክ አላቸው፣ ትስስር አላቸው። ስለዚህ ከዚህ ሀገር ሰጥተው ቤት ቤት አድርገው እንደሚሄዱ መሀል ላይ ማን እንደሚቀባበላ ማንቶ ተነጋግረው ነው የሚሰሩት ይህንን ስራ እና ቅንጅታቸው ከፍተኛ ስለሆነ መስበሩ አስቸጋሪ ይሆናል።

ምክንያቱም የተለያዩ ሀገራትን ስምምነቶች ያካትታል። ይሄ አንደኛ። ሁለተኛ የተለያዩ አገራት ውስጥ ያሉ ፖሊስም ወይም ሕግ አስከባሪ አካላት ተከታትሎ የሚያስቆሙበትን ሚንስ መፍጠርን ያስፈልጋል ስለዚህ ብዙ አስቸጋሪ ሁኔታዎች አሉበት እዚህኛው ስራ ላይ።

ሶስተኛው ደግሞ የስማግለሮቹ ወይንም የዚህ የህገወጥ አሸጋጋሪዎቹ ካምፖች የሚታወቅ ነገር ነው። ህጋዊ ህገወጥ የሆነ ስራ ነው። ስለዚህ ዳይሬክሽናቸው ታውቆ ሰው እየሄደ እየጠየቃቸው ሳይሆን፣ ይሄን ስራ የሚሰሩት ተደብቀው አንድ ምሽግ ነገር አዘጋጅተው ሰው በማይደርስበት ቦታ ላይ ከፍተኛ ድብደባ እና ጉዳት በማድረስ ሰዎች ላይ ገንዘብ እንዲላክ እያስደረጉ ነው።

ስለዚህ እዚህ ቦታ ላይ ገብቶ ይሄንን ለማስጣል እጅግ በጣም ከባድ ይሆናል። ምክንያቱም ህጋዊ ክፍያ ተከፍሎ የሚሰራ ስራ አይደለም። ይሄ ህገ ወጥ የሆነ ስራ ነው። አይ ኦ ኤም በብዛት ምንድን ነው የሚያደርገው? የእሱ መጠለያ ጣቢያዎች አሉ። የአይ ኦ ኤም ለምሳሌ የመን ላይ ያለ ኢትዮጵያውያን እዛ ይመጡና መመለስ ሲፈልጉ በፍላጎት ላይ ብቻ የተመረኮዘ የመመለስ እርዳታ ስለሚያደርግ አይ ኦ ኤም

አገራችን መመለስ እንፈልጋለን ይላሉ። እንዲሁ በግብጽ ደግሞ ድንበር እንሻገራለን ብለው የታሰሩ ኢትዮጵያውያን አሉ። አናግሬያቸው ነበር። ሴቶችም ወንዶችም ህግ ያለበት እስር ቤቶች ውስጥ ነው ያሉት። የግብጽ መንግስት እጅ ላይ ያለ እስር ቤት ውስጥ ነው ያሉት እና እነዚህንስ ለማስፈታት ወይም የእነዚህን ጉዳይ ለመከታተል አይኦኤም ይሰራል ወይ? አዎ እንግዲህ ምንድን ነው አንደኛ

የተለያዩ ሀገራት ውስጥ ነው ያሉ ከአንቺ ጋር የደረሰሽ መረጃ ግብጽ ስለሆነ ነው እንጂ በሳውት አፍሪካ መስመር ላይ ብትሄጂ ብዙ እስር ቤቶች ውስጥ ይገኛሉ። የኢትዮጵያ ዜጋዎች በህገ ወጥ መንገድ ድንበር ሲሻገሩ፣ ህገ ወጥ መንገድ ድንበር መሻገር ማለት አንድን ሀገር ለዋላዊነት ደፍሮ መግባት ነው በሚል አንዳንድ ሀገራት ውስጥ ከፍተኛ የሆነ ቅጣት፣ ረዥም እድሜ እስር የሚያሳስር ቅጣት ይቀጣሉ። ለምሳሌ ባለፈው ዛምቢያ ውስጥ አስራ አምስት ዓመት በላይ ተፈርዶባቸው ኢትዮጵያውያን ከአምስት ዓመት በላይ እስር ቤት ውስጥ ከቆይተዋል

በኋላ መንግስት ምህረት አድርጎላቸው ተለቀው ከዛ ወደ ሀገር ቤት ተመልሰዋል። እንደዚህ አይነት ፕሮሰሶች ረዥም ጊዜ ይፈጃሉ። ምክንያቱም የተለያዩ አገር መንግስታት ህጋዊ መንገድ ባልሆነ መንገድ ሀገራቸውን አቋርጦ የሚገቡ ሰዎችም ወንጀለኛ አድርጎ የመመልከት ቴንደንሲው አለ እና አይም ከተለያዩ ሀገር መንግስታት ጋር አብሮ በመስራት የተለያየ ሀገሮች ውስጥ ያሉትን ቢሮዎቹን በመጠቀም

የተለያዩ ለጋስ ሀገራትን በማስተባበር ና ፋንዲንግ በማሰባሰብ ሰዎቹ የሚመለሱበትን ሚንስ ያመቻቻል። አሊያን ጥገኝነትን ጠይቀው የሚጠባበቁ በተለያዩ ማቆያ መጠለያዎች ውስጥ ያሉት ማለት ነው። ሜዲትራኒያን ባህርን ተሻግረው የገቡ ኢትዮጵያውያን ና ኤርትራውያን እነሱንስ በተመለከተ አይኦኤም ዶክመንታቸውን በማሰባሰብ ወይም በምን መልኩ ነው እነዚህን ሰዎች የሚረዳው? የኛ ፕሮግራም ስሙ ምንድነው? ነው አሲስትድ ቮለንተሪ ሪተርን ነው የሚለው። ምክንያቱም

በፍላጎት ላይ የተመረኮዘ ስለሆነ ሰዎች መመለስ በሚፈልጉ ጊዜ ጥያቄ ሲያቀርቡ የተለያዩ አገር መንግስታት ጋር በመተባበር ሰዎቹ ወደ አገር ቤት ሲመለሱ ትራንስፖርት አሲስታንስ በመስጠት ወደ የብቀያቸው እንዲመለሱ አንዳንድ ጊዜም ደግሞ በጀቱ ሲኖር ሪኢንቲግሬሽን ወይም መልሶ ማቋቋሚያ አንድ በመስጠት እርዳታ ያደርጋል። ከዛ ውጭ ግን አሳይለም ሲክ በሚያደርጉ ጊዜ እና ሪፊውጂ ስታተስ ወይንም ስደተኝነት

በሚሰጣቸው ጊዜ እንዲሰጣቸው ፕሮሰሱን ፋሲሊቴት የሚያደርግ ሌላ ድርጅቶች አሉ። እንደ ዩኤንሲር እና አይነት ሌሎች ድርጅቶች አሉ። ስለዚህ እነሱ ናቸው በዋነኝነት እዚህ ላይ ኢንቮልቭድ መሆን የሚችሉት አሳደግሺ

ውይይቱ ይቀጥላል። የዛሬው የጋቢና ዝግጅት በዚሁ ተጠናቋል። በፌስቡክ አት ቪይ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኤ በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና ኖክ ሰማ ጊዜነን። ዝግጅታችን በቴክኒክ ያቀነባበረው ሞቅቢል ሞክቢል ያበረው ነው የጋቢና ዲጄ ዲጄ ፋቱ ጋር በመሆን የስርጭት መሀንዲሱ ደግሞ ወይቴክ ዞርኒያክ አብሮን ነበረ። ብዙቸው የሰመሩ ይሁን።

I'm my A. I'm my A. I'm my A. I'm my I'm my whole. Let's <laughs>